የኢትዮጵያ ነጻ ፕሬስ ጅማሮ፣ የዛሬ ይዞታ፣ መጭና ቀጣይ አቅጣጫ በልዩ ልዩ ተከታታይ ዝግጅቶች ስንመለከተው የቆየና ወደፊት የምንመለከታቸው ጭብጦች ይሆናሉ። የኢትዮጵያ ሕገ መንግሥት ስለ ጋዜጠኝነት ምን ይላል? የጸረ ሽብር ሕጉ ውሳን አንድምታ፣ የሚሉትን ጨምሮ በሰው ልጆች የንግግር ነጻነትና እንዲሁም በመገናኛ ብዙሀን ስራና አሰራር ላይ ተጽዕኖ የሚያሳድሩ የአገሪቱ ሕጎችን ምንነትና የህግ ትርጓሜ ለሚመረምረው ለዚህ ውይይት የህግ ባለሙያ ጋብዘናል። ትንታኔውን የሚሰጡን አቶ ሙልጌታ አረጋዊ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የህግና የመገናኛ ብዙሀን ህጎችን በማስተማርም ያገለገሉ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንትናው እለት ከዝግጅቱ እልባት ካደረገበት ይጀምራል። አቶ ሙልጌታ ቀደም ብለው ሀሳብን በነጻነት መግለጥ ውስጥ በተጓዳኝ ያነሱት ነገር አለ በመንግስት ይዞታ ስር ያሉ መገናኛ ብዙሀንም ለመንግስት ብቻ ሳይሆን ለሌሎች ጠቀሜታ የሚውሉበትን ህገ መንግስቱ የሚያስቀምጠውን ጠቅሰዋል። በመንግስት ይዞታ ስር ያሉ መገናኛ ብዙሀን ያላቸው ሀገሮች በርካታ መሆናቸው ባለም ዙሪያ ይታወቃል። ነገር ግን የዲሞክራሲ መሰረት በተጣለባቸው ሀገራት ውስጥ መንግስት የመገናኛ ብዙሀን የዛ መሳሪያ ባለቤት እንዳይሆንም የሚጠበቅበት ሁኔታ አለና በኢትዮጵያ ያን በተመለከተ የሚታወቀ ድንጋጌ ወይ አካሄድ ወይ ደንብ ወይ ህግ አለ? በኢትዮጵያ ህግ በተለይ በህገ መንግስቱ አንቀጽ ሀያ ዘጠኝ ንዑስ ቁጥር አምስት ስታየው መንግስት ማስ ሚዲያ ሊኖረው ይገባል ወይም ይኖረው ሳይሆን በመንግስት ቁጥጥር ስር ያለ ማስ ሚዲያ ወይም መንግስት ባለቤቱ የሆነ ሚዲያ ጥቅም ላይ ሲውል አንድ አይነት አመለካከት ብቻ አይደለም ማስተናገድ ያለበት የተለያዩ አመለካከቶችን ወይም በእንግሊዝኛ ዳይቨርሲዎችን ማስተናገድ አለበት ብለው ኮንስቲቱሽን በግልጽ አስቀምጠዋል። ስለዚህ ኮንስቲቱሽን ምን እያለ ነው? መንግስት የሚዲያ ባለቤት ነው ወይም መሆን ይችላል ብሎ ከማሰብ እየተነሳ ይመስለኛል። ለአድማጭ ፍላጎት በሚል ነው ይሄን እንደ አንድ እርምጃ ገፋም አደርገው የሚታወቅ ነገርን መሰረት አድርጎ የተጻፈ ሕገ መንግስት ከመሆኑ አንጻር ቀደም ሲል ለበርካታ ዓመታት የኢትዮጵያ መንግስት የአሁኑ ብቻ ሳይሆን ከእሱም የቀደሙት መንግስታት የመገናኛ ብዙሀን ባለቤት ሆነው የኖሩበት አገር ከመሆኑ አንጻር ሊሆን ይችላል። በይሆናል ሊታዩ የሚችሉ ሀሳቦችን እንዲያካፍሉን ነው። በመሰረቱ ግን ከዛ ባለፈው መንግስት በይዞታው ሊኖረው አይገባም ከሚለው አስተሳሰብ ጋርስ እንዴት ይመለከቱታል? አሁን ኦነስትሊ እኔ መንግስት ሚዲያ ውስጥ ባይገባ ወይም የሚዲያ ባለቤት ባይሆን የሚለው ለምንድን ነው ትርጉም ያለው አባባል የሚሆነው? መንግስት ቅድም እንዳልኩ የራሱን ስልጣን ብቻ እያየ የማስፋት ተጨማሪ ስልጣን የመውሰድ ከህዝቡ ማለት ነው የህዝቡን ነጻነት ወይም መብት በመገደብ የራሱን ስልጣን የማስፋት ዝንባሌ ስላለው ሚዲያ ደግሞ አንዱ ይህንኑ ለማድረግ የሚረዳ መሳሪያ ስለሆነ የመንግስት ስልጣን ከሚገባ በላይ ሊያስፋፋ ወይም ሊያሳድግ ይችላል ተብሎ ስለሚታሰብ ሚዲያ በመንግስት ቁጥጥር ውስጥ ባይሆን ይመረጣል የሚል እስተያየት ያለበት ይመስለኛል ይሄ መንግስት ሚዲያ ባይኖሮ የሚለው አመለካከት ግን በተግባር ደግሞ ስታየው በጣም ያደጉና በጣም የሰለጠኑ ሀገሮች ግለሰቦች በብዛት በሺህ በሚቆጠሩ ሚዲያ ካምፓኒዎች ሚኒስትር አገልግሎት በሚያገኙበት ሀገር ምናልባት ይሄ ያልነው ነገር መንግስት ለምንድን ነው ሚዲያ ውስጥ ምትገባ? ሚዲያው ግለሰቦች ሊሰሩት የሚችሉ ነገር ነው፣ እና ለምን ለምን መንግስት ይገባል? ምክንያቱም የሚዲያ ባለቤት መሆን ማለት ከፍተኛ ተጽዕኖ መፍጠር መቻል ማለት ነው። በፖለቲካ በፖለቲካ፣ በምርጫ፣ በተለያዩ ሁኔታዎች አዎ። ስለዚህ መንግስት በተቻለ መጠን አየህ፣ ህዝቡ ይበልጥ መብት ባለው ቁጥር የመንግስት ስልጣን እየቀነሰ ነው የሚሄደው። ፕሮፖርሽናል ነው። የመንግስት ስልጣን ሲጨምር የህዝብ መብት ይቀንሳል። እነዚህ የሚዲያ አውትሌቶች በግለሰቦች እየተያዙ የሚሄዱ ቁጥር በዛው ልክ የመንግስት ድምጽ እየቀነሰ ይሄዳል ማለት ነው። ኖርማሊ መንግስት እንደዛ እንዲሆን ስለማይፈልግ ከቻለ ማለት ነው። የግድ ሚዲያው ለግለሰቦች እንዲለቅ እሱ ከሚዲያ እንዲወጣ የሚያስገድደ ነገር እስካልተፈጠረ ድረስ መንግስት ሚዲያውን ለሌላ ሰው አሳልፎ መስጠት የሚፈልግ አይመስለኝም። ምክንያቱም ወዶ ስልጣኑን ቀነሰ ማለት ነው። ወዶ ስልጣኑን የሚቀንስ መንግስት ደግሞ ማየት የምንችልበት ሰዓት የደረስ ነው አይመስለኝም። መልካም አቶ ሙልጌታ አሁንም ወደ ኢትዮጵያ የመገናኛ ብዙሀንና የፕሬስ ስራዎች እንመለስና በሁለት ሺ አንድ ዓመተ ምህረት የቅርቡን እንዲሁም ደግሞ በሺ ዘጠኝ መቶ ሰማኒያ አራት የወጡትን የኢትዮጵያ የፕሬስ ህግ በሚል የሚጠሩትን ህጎች ህገ መንግስቱ በመሰረታዊ የሰው ልጆች መብትነት የዜጎች መብት ከማስከበር አንጻር ያስቀምጠውን ተመልክተናል። ሌላ አሁንም የሚበረታውን መዳፉን በመገናኛ ብዙሀን አሰራር ላይ በፕሬስ ላይ ያስቀምጣል የሚል ከፍተኛ ዓለም አቀፍ ትችት የገጠመው እንደ አውሮፓውያን የዘመን አቆጣጠር በሁለት ስምንት የወጣው የጸረ ሽብር ህግ አለ። በዋናነት የወጣው ሽብርን ለመዋጋት ሆኖ ሳለ የሚበዛውን አቅሙን የመገናኛ ብዙሀን ላይ ነው ጭራሽ ጫና የሚያሳድረው። እንደውም የመገናኛ ብዙሀንን ስራ ለማወቅ የወጣ ነው እስከ ማለት ድረስ ይደርሳሉ ያን ህግ የሚቃወሙ ወገኖች። በእሱ ስም የታሰሩ ሰዎችም አሉና እንዴት ይመለከቱታል? ለምሳሌ የጸረ ሽብር ህጉ አንቀጽ ሶስት ንኡስ አንቀጽ ሰባት ብትመለከት ዛቻን በሞት ይቀጣል ስለዛትክ ብቻ ማለት ነው። የተለያዩ ሀገሮች የጸረ ሽብርተኝነት ህግ አላቸው። ጸረ ሽብርተኝነት ህግ መኖሩ አይደለም የሚያከራክረው። ችግሩ የሚመስለኝ እኔ ጸረ ሽብርተኝነት ህግ እንደየሀገሩ ሁኔታ መቀረጽ ያለበት ነው የሚመስለኝ። አሁን ዋናው ጸረ ሽብርተኝነት ህግ የወንጀል ህጉ ማስተናገድ ያልቻለውን ችግር ለማስተናገድ ተብሎ የሚሰራ ህግ ነው። የወንጀል ህጉ ማስተናገድ የሚችለው ነገር ከሆነ በጸረ ሽብርተኝነት ህጉ ማይስተናገድ ጥሩ ይመስለኛል። ይሄም ህግ ራሱ ተግባር ላይ ሲውል ለምሳሌ አንድ ሰው ዛተ የምትለው መቼ ነው፣ ወይም ሽብርተኝነትን የሚያራምድ ንግግር ወይም ጽሁፍ አወጣ ብለህ የምትለው መቼ ነው የሚሉ ጥያቄዎች የጸረ ሽብርተኝነት አዋጁ አይመልሳቸውም። በጣም ጠቃሚ ጥያቄዎች ግን እነዚህ ጥያቄዎች ናቸው። ፍርድ ቤት አንድ ሰው ተከሶ ሲቀርብ ለምሳሌ ሽብርተኝነትን አበረታታሃል ወይም ሽብርተኝነትን ለማነሳሳት ጥረት አድርገሃል ወይም ተናግረሃል፣ ቀስቅሰሃል ሲባል ምን ማለት ነው? ሽብርተኝነትን ለመቀስቀስ ቀስቀሳ ማድረግ ወይም ሽብር ለመፍጠር ሰውን ማነሳሳት። ማነሳሳት ምን ማለት ነው? መቼ ነው ሰው ተነሳሳ የሚባለው? በንግግር ወይም በጽሁፍ ምንድነው መለኪያ? ባጭሩ ሊጋል ስታንዳርዱ ምንድን ነው? ይሄ ነው መታየት ያለበት ብዬ ማስበው። መጀመሪያ ግልጽ የሆነ ነገር አለ። ከኮንስቲቱሽን ጋር በቀጥታ ሊጋጭ ይችላሉ ተብለው የሚገመቱ አርቲክሎች ነው። ልክ እንዳልኩ ከሕገ መንግስቱ ጋር የሚጻረሩ አንቀጾች እያሉኝ ነው። አዎ፣ አገር የሚጎዳ ንብረት የሚያጠፋ ነገር ለማጥፋት እፈልጋለሁ ወይ አጠፋለሁ ብለ ስትናገር ዛቻ ነው አይደለ። ያ ዛቻ ከመናገር ነጻነት ጋር ያለው ግንኙነትና ግጭት የሚለካው እንዴት ነው? በምንድን ነው? መቼ ነው ንግግር ዛቻ የሚሆነው? መቼ ነው ንግግር አገር ያጠፋል ሰው ይጎዳል ተብሎ የሚታሰበው? መቼ ነው ንግግር የህግ ድጋፍ የሚያጣው? እነዚህ ጥያቄዎች። ህጉ ምን ይላል? አንድ ንግግር የሚቀጣው ግልጽ፣ በቅርብ ጊዜ ሊፈጠር የሚችል ከባድ አደጋ መፍጠር የሚችል መሆኑ ሲታሰብ ነው። እንግሊዝኛው ክሊር ን ፕሬዘንት ግሬቭ ዴንጀር ነው የሚለው ማስ ሚዲያ አንቀጽ አርባ ሁለት ብታ እና ማገድ አለ አይደል። አንድ ጋዜጣ እንዳይታ ወይም ከታተመም በኋላ እንዳይሰራጭ ይደረግ የለ እና አንድ ጽሁፍ ከታተምም በኋላ ቢሆን እንዳይሰራጭ የምታገደው አሁን በግልጽ ከባድ አደጋ ይፈጥራል ብለህ ስታስብ ነው፣ በሀገሪቱ ደህንነት ላይ። በእኔ እምነት ፍርድ ቤቶች እንደዚህ አይነት ክስ ሲቀርብላቸው ማየት ያለባቸው የሚመስለኝ ያ የተባለው ነገር፣ ያ የቀረበው ንግግር ወይም ጽሁፍ እንደዚህ አይነት አደጋ ሊፈጥር የምችል ነው ወይ? አሁን ይሄ ራሱ ራሱ የቻለ በጣም ሰፊ ትንተና ያለው ነገር ነው። ምን ማለት ነው አሁን ማለት ፕሬዘንት ማለት ምንድን ነው? ምንድን ነው ግልጽ ማለት ምንድን ነው? ከፍተኛ አደጋ ማለት ካልሆነ፣ ግን ለግል አስተያየት ለግል አስተሳሰብና ስሜት ክፍት ናቸው እያሉን ነው። እነዚህ ነገሮች በሰፊው መተንተን ያለባቸው ናቸው። በሁለቱም በኩል ልትከራከር ትችላለህ። እና በተግባር ላይ ሲውል ሰዎች ተከሰው ሲቀርቡ ኮንስቲቱሽን ከሰጠው መሰረታዊ ነጻነት ገዢው እንግዲህ ነጻነት ነው ምን ማለት ነው? የሚዲያ ነጻነት አለ ግን ገደቡ ኤክሰፕሽን ነው። አንዳንድ ጊዜ የምታረገው ነገር ነው እንጂ በአጠቃላይ ሰው የመናገር ነጻነት በኢትዮጵያ ኮንስቲቱሽን ተጠብቆለታል። ሁለተኛ አንድ ጋዜጠኛ ስራውን ሲሰራ አንድ ጋዜጠኛ ስራውን ለመስራት ዜና ለመስራት ወይም መጣጠፍ ሲጽፍ የሚፈጠሩ የህግ ስህተቶች እና አንድ ጋዜጠኛ ሆን ብሎ ይላል ህጉ ሽብርተኞችን ለማገዝ ሲል የሚጽፈው ልዩነቱ እንዴት ነው ማወቅ የምንችለው? እና ከሽብርተኝነት ጋር በተያያዘ መልኩ ሀሳብን በነጻነት የመግለጽ የሚዲያ ወይም የፕሬስ ነጻነት የሚለው በጣም በጥንቃቄ ልናየው የሚገባ ነገር ነው። ምክንያቱም ቅጣቱ በጣም ከፍተኛ ነው፣ በጣም ከባድ ነው። ሰው ዝታል ተብሎ ሞት የሚፈረድበት ከሆነ ዳኞችና አቃቤ ህጎች በጣም ከፍተኛ ጥንቃቄ ማድረግ የሚገባቸው ይመስለኛል። አቶ ሙሉጌታ፣ ይሄ አሁን ያስቀመጡት የጸረ ሽብር ህጉ ድንጋጌውም ሆነ አፈጻጸሙ ምናልባትም ለትርጓሜም ሆነ ለአፈጻጸሙ ውስብስብ መሆኑ እንዳለ ሆነው በሌላ በኩል የፖለቲካ ቅዋሜን ለመቅጣት የተደረገ የጋዜጠኝነትና የመገናኛ ብዙሀንን ስራ ለማወክ የተደረገ ነው ሲሉ በርካታ ዓለም አቀፍ የመገናኛ ብዙሀን መብት አስከባሪና የመብት አስከባሪ ተቋማት በስፋት የተጻፈበት ህግ መሆኑ ይታወቃል። ክፍት ነውና ትርጓሜውም፣ የቅጣቱም ክብደት ሌሎች ህጎች የሚገዙትን ተጨማሪ ህግ መውጣቱ ቅድም ያስረዷቸውን ጨምሮ በምን ማወቅ ይቻላል ሰልጣን ላይ ያለ አካል የራሱን ፍላጎት ለማስፈጸሚያነት እንደማያውለው አሁን አየህ ወደ ህገ መንግስቱ ስትመለስ ህገ መንግስቱ ስልጣንን ከፋፍለዋል። መንግስት አንድ ህግ ሲያወጣ ለምን እንዳወጣ ይናገራል። መንግስት ራሱ ግን ህግ ሲያወጣ የተናገረው ነገር እሱ ትክክለኛ ምክንያት ላይሆን ይችላል። አንዳንዴ እኔ ችግሬ እሱ አይደለም። ምክንያቱም ህግ ሲያወጣ ለምን እንዳወጣ በትክክል ማወቅ የሚቻል አይመስለኝም። ማለት ህጉ እንዲያወጣ የገፋፋ ነገር። ግን ህግ አውጪ የሚባል ሀይል አለ። ያ ህግ ያወጣ ሀይል ህጉን ተግባር ላይ አያውለውም። ሌላ ደግሞ ህግ የሚተገበር ሀይል አለ። ህጉን ደግሞ የሚተረጉም ሌላ ሀይል አለ። አሁን እዚህ ላይ ነው ያለው ችግሩ። ለምሳሌ ኢትዮጵያ ውስጥ ፓርላማው ህግ ያወጣል አደለ? ፓርላማው ህግ ሲያወጣ፣ ካቢኔው ወይም ስራ አስፈጻሚው ደግሞ ህጉን ለማስፈጸም ይሄዳል። ማለት አቃቤ ህግ ይከሳል። አቃቤ ህግ ማለት ያው ስራ አስፈጻሚ የካቢኔው አባል ነው። እንዴት ነው ህጉ የሚያስፈጽመው? ፍርድ ቤት ሄዶ ክስ ይመሰርታል ማለት ነው። እንግዲህ እኛ ኮንስቲቱሽን ያሰበው ፍርድ ቤቶች ነጻ ናቸው ፍርድ ቤቶች ነጻ ከሆኑ ደግሞ ህግ አውጪው እንዳፈለገው ህግ ያውጣ፣ ፍርድ ቤቶቹ ከኮንስቲቱሽኑ ጋር አገናዝበው የራሳቸው ነጻ ውሳኔ ይሰጣሉ ነው። አሁን ነጻ የሆነ ፍርድ ቤት ካለ ህግ አውጪውን መቆጣጠር የሚችል ሌላ ነጻ የሆነ ተቋም ስለሚኖር ግለሰቡ የሚከላከልለት ሀይል ያገኛል። ምክንያቱም ፍርድ ቤቶች ኖርማሊ ስራቸው የግለሰቦችን ነጻነት መጠበቅ ነውና፣ እንደዚህ ጋርዲያን ኦፍ ሊበርቲ የሚባሉት ማለት ነው። ስለዚህ በዚህ አመለካከት ላይ የተመሰረተ ነው የኮንስቲቱሽኑ መዋቅር በተግባር ለምሳሌ ብዙ ሰዎች ምን ብለው ይከራከራሉ? ፍርድ ቤቶች ነጻ አይደሉም። በእውነት ፍርድ ቤቶች ነጻ ካልሆኑ በጣም ሲሬስ ችግር ነው የሚኖረው። ይሄ ክፍፍሉ ትርጉም አልባ ይሆናል ማለት ነው። ስልጣን ካልተከፋፈለ ደግሞ ተሰበሰበ ማለት ነው። ከተሰበሰበ ደግሞ ኦቪስሊ የግለሰቦች ነጻነት ያው የሚጠብቀው ያጣና ትርጉም የለሽ ይሆናል። ዝም ብለው ኮንስቲሽኑ የቃላ ጨዋታ ብቻ ይሆናል ማለት ነው። ስለዚህ አንድ ሕግ የታለመለትን ግብ መምታት የሚችለው እነዚህ የተለያዩ የመንግስት አካላት ስራቸውን ልክ ህገ መንግስቱ ላይ በተቀመጠው መንገድ በትክክል መስራት ሲችሉ ብቻ ነው። ኢትዮጵያ ውስጥ አሁን ስራ አስፈጻሚው አካል ብዙ ስልጣን አለው ተብሎ የሚወቀሰው ከሚገባው በላይ። ለዚህም ነው ስራ አስፈጻሚው ፍርድ ቤቶች ላይ ተጽዕኖ ያደርጋል ተብሎ የሚወቀሰው። ምን ለማለት ነው እነዚህ የተለያዩ ሶስት ቅርንጫፎች ኮንስቲቱሽን ላይ በተቀመጠላቸው መሰረት ስራቸውን በነጻነት እየሰሩ አይደሉም ከሚል እምነት የመነጨ ክርክር ነው እንግዲህ እየተካሄደ ያለው። በዚህም ምክንያት ነው ብዙ ኢንተርናሽናል ኢንስቲቱሽኖች ወይም ድርጅቶች፣ ተቋማት በዚህ ጸረ ሽብር ህግ ላይ እንደዚህ አይነት ክርክር እያካሄዱ ያሉት ብዬ ነው የማስበው። አቶ ሙልጌታ ተፈጻሚነታቸውንና አተገባበራቸውን ለጊዜ እናቆይና የነኝህን ህጎች መንፈስ ቀደም ብሎ ያስቀመጧቸውን መሰረቶች መሟላት በመጠኑ ለመመልከት ብንሞክር ቀደም ብዬ የጠቀስኩት ዓለም አቀፍ የሰብአዊ መብቶች ድንጋጌ አንቀጽ አስራ ዘጠኝ ከእንግሊዝኛ ወደ አማርኛ በግርድፉ ሲመለስ ሁሉም ሀሳቡን የመግለጽ ያለ ሌላ ጣልቃ ገብነት አስተያየት ሊኖረው መቻልን አይነታቸው ሳይገደብ በየትኛውም መልኩ በተለያዩ ብዙሀን መገናኛ አማካኝነት መረጃና ሀሳብን ማግኘት መፈለግ ይችላል ይላል። በኢትዮጵያ ህገ መንግስት የተቀመጠውንም ሲያስረዱ ተመሳሳይ ስሜት ያንጸባርቃል። የወንጀለኛ መቅጫ ህጉን ጨምሮ ሌሎች ተደራራቢ ገዳቢ ብለው ተቃዋሚዎቻቸው የሚጠሯቸው ህጎች ባሉበት እነኚህ መብቶች በእርግጥ ለዜጎች በተሟላ መልኩ መድረስ የሚያስችል ሁኔታን አይገድቡም ወይ? የኢትዮጵያ ዋና ችግር የሚመስለኝ አሁን ኢትዮጵያ ውስጥ ያለ ኮንስቲቱሽን ያለበት ጉድለት አይደለም። የኢትዮጵያ ዋና ችግር በእኔ ይሄ ኮንስቲቱሽን እንዳለ ተግባራዊ ማድረግ አለመቻሉ። ልክ እንዳልከ አሁን አርቲክል አስራ ዘጠኝ ጠቅሰሃል ዩኒቨርሳል ዲክሌሬሽን ኦፍ ሂማን ራይትስ ይሄ የኢትዮጵያ ኮንስቱሽን በቀጥታ የተቀዳው ከዛ ነው፣ ቃል በቃል ሌላ ቀርቶ ኮቨናንቶች፣ ሁለቱ የዓለም አቀፍ ኮቨናንቶች ተወስደዋል፣ እንዳለ እዚህ ተገልብጠዋል። በእኔ ጭንቅላት የኢትዮጵያ ኮንስቲሽን ለአሁኑ ሳይሆን ለሚመጣው አምስት ዓመት ሁላ እንዳለ ተግባራዊ መሆን የሚችል አይመስለኝም። ም፣ በጣም ከመምጠቀው የተነሳ ማለት ነው ያሉት ኢንተርናሽናል ህጎች በሙሉ ተካተዋል እዚህ። የህገ መንግስቱን እና ቀደም ብዬ ጠቀስኩትን ያለም አቀፉን የሰብአዊ መብቶች ድንጋጌ መንፈሳቸውን መቀራረብ ሁሉ ማየት ይቻላል። እርስዎ እንደ ገለጡት ሌሎቹን ተደራራቢ ህጎች፣ የወንጀለኛ መቅጫ ህግ አለ እሱ በቂ አይደለም በሚል ከአንድም ሁለት ጊዜ የወጣ የፕሬስ ህግ አለ። እንደገና ደግሞ የጸረ ሽብር ህግ ተደርቧል። እነኚህ ሁሉ በጋዜጠኝነትና በመገናኛ ብዙኃን ላይ ዘመቱ ነው የሚሉት ተቃዋሚዎቻቸው። ውይይቱ አልተቋጨም። ለቀደመው የአሉላ ጥያቄ የህግ ባለሙያው የሚሰጡትን ትንታኔ ወደፊት እናቀርባለን። ለአሁኑ ግን አቶ ሙሉጌታ አረጋዊን ለጊዜያቸው እናመሰግናለን።